ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ ከአሜሪካ ድምፅ። ዛሬ ምሽት ሁለት መሰናዶዎች ይዘን መጥተናል። በመጀመሪያው ዘገባ ወደ ወሎ እንሻገራለን። በአምባሰል ወረዳ ወደ ምትገኝ አንዲት ቀበሌ ከመስፍን አድራጊ ጋር እናመራና በመሪማ አርገው ቤት እንታደማለን። በዚያ ፋጢማ ቆሬ የተሰኘውን ለመውለድ ለደረሱ ነፍሰ ጡር እናቶች የሚደረገውን ልዩ ሥነ ሥርዓት እንቃኛለን። ተመልሰን ስንመጣ ደግሞ አዲስ አበባ፣ ስዊድንና አሜሪካ የሚወስድንን ሌላ ጉዳይ እንሰማለን። የሙዚቃ ግብዣም አይዘነጋም። ሀብታሙ ስዩም በመስተንግዶው ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እንቆያለን። መስፍን ይቀጥላል። ወይዘሮ ፋጥማ ሙሄና ጎረቤቶቻቸው የማይቀሩበት ትልቅ ጉዳይ አለባቸው። ለመውለድ ቀናት ከቀሯት መሬማ ራጋው ጋር ተራራ በሚገማሸርበት ዳገት ልብ ቅልጦ ቁልቁለት ጉልበት በሚሰልብበት ተፈጥሮ ማራኪ በረከቷን ያለስስት በሰጠችበት አምባሰል ወረዳ 03 ቀበሌ ጫንጮ ጎጥ ወይዘሮ መሬማም ባህል ያቆየውን አገር ያላመደውን እንደ ወጉ ለመፈጸም ደፋ ቀና ያለች ነው። የሚመጡት እንግዶች የቀበሌ የድበርቲ የአገባል የወዳዣ ማለት አባል ቤቶች ናቸው። ጸሎት የሚያደርሱ ማለት ናቸው። እነሱ ለቤት ድዋ፣ በሀገር በዓል ድዋ የሚያደርጉ ማለት ነው። ለምንድን ነው በዚህ ሰዓት ልጠሪያቸው የፈለግሽው? በአሁኑ ሰዓት ልጠሪያቸው የፈለግኩት ያው የፋጢማ ቆር የሚባል የሀገር በዓል ለወልድ ስለሆነ ለልጅ ድዋ እንዲያደርጉልን በወሎና አካባቢው ለመውለድ ቀናት የቀሯት እናት ደግሳ ከወዳጅ ዘመዶቿ ጋር መልካም ምኞት የምትለዋወጥበት ባህላዊ ትውፊት ነው። ፋጢማ ቆሬ የስሙ አመጣጥ በቅጡ ተጠንቶ ባይሰነድም የአካባቢው ኗሪ ግን የራሱ መገለጫ አድርጎት ለዘመናት ዘልቋል። ለዚህም ነው ነፍሰ ጥሯ መሬማ ደከመኝ ሳትል መድከሟ ለእሷ ይቺ ቀን ልዩ ናትና። እናም ከፈጣሪና ከወላጆቿ ቀጥላ የሚታከብራቸውን ሰዎች የማስተናገድ ኃላፊነት ወድቆባታል። ያው ይሄንን የሀገር ባህል ወዳጃ የሴቶቹ ድበት ሲገቡ መለያ ባህላችን ነው። ስለዚህ እዚህ ቤት ውስጥ ጸሎት እየተደረገ መሆኑን ማሳያ ነው ማለት ነው። ማሳያ መለያው እንት ነው የባህል የመለያው ነው። ለእንግዶችሽ በምን በምን ተዘጋጅተች ነው የምጠብቂያቸው? ለእንግዶች የተለየ እንጀራና ወጥ ቡቅሬ የሚባል የሀገር እንደጠላ ቡቅሬ አድርጌ የማያሰክር መጠጥ፣ የማያሰክር ያው እነሱ የሚያስፈልጋቸውን ነገር አድርጌ ጠብቃቸው። አሁን ሁሉን ነገር ስታዘጋጅ የረዳሽ ሰው ነበረ? ጎረቤቶች፣ አቅራቢዎች፣ ጓደኞች። ረፍቶኛል ስራ ላይ ብዙም አልቆየም። በእድሜ ጠና ያሉ በሰልፍ የተደረደሩ እናቶች ወደ መኖሪያ ቤቷ ግቢ ዘለቁ። በአካባቢው ነዋሪዎች ዱበርቲ ተብለው ይጠራሉ። ሴት ጸሎት አድራጊዎች እንደማለት ነው። መሪዋ ዘንግ ይጨብጣሉ። የጸሎት አድራሹ ልዑክ ተወካይ እንደማለት ናቸው። የአካባቢው ነዋሪያ በጋር ሲል ይጠራቸዋል። ምክንያቱ በውል ባይታወቅም የጸሎት አድራሾቹ ብዛት ሙሉ ቁጥር አይሆንም። እንደ አካባቢው ተጨባጭ ሁኔታ ሲያንስ ሶስት፣ ሲበዛ ዘጠኝ እንደሚሆኑ አጫውተውኛል። አምስት አባላትን የያዘ የተያዘው የዱበርቲ ቡድን በየተራ የመኖሪያ ቤቱ በር ላይ ላፍታ ከተቀመጡ በኋላ ወደ ውስጥ ይዘልቃሉ። እዚያ በኩታ የተከለለ ልዩ ማረፊያ ተዘጋጅቶላቸዋል። ወይዘሮ መሬማ ለትልቅ እንግዶቿ ይመጥናል ያለችውን ምግብና መጠጥ ማዘጋጀትና ማቀራረቡን ቀጠለች። ጎረቤቶቿ በእያንዳንዱ ስራ ላይ ተሳታፊ ቢሆኑም የተዘጋጀውን ለእንግዶቿ የማቅረብ ኃላፊነት ግን የእሷ ብቻ ነው። ስታቀርብም እንደሚቀርበው የምግብ ወይም የመጠጥ አይነት ምርቃት ይሰጣታል። ለገንፎ ምርቃ ጀባ፣ ለቡና ቀሀዋ ጀባ ቡቅሪ እየተባለ ለሚጠራው የማያሰክር መጠጥ ፈርሶ ጀባ ትላለች። ጀባ እነሆ ተብሎ ሊተረጎም ይችላል። ጀባታውን ተከትሎ ምርቃን ይሽጎደጎዳል። እንዳቀረበችው ገንፎ ምጧ ገር እንዲሆን፣ እንዳዘጋጀችው ቡና እንደጠመቀችው ቡቅሪ የሚወደድ ልጅ ፈጣሪ እንዲሰጣት

የጸሎት መርሃግብሩ የምርቃት ስርዓቱ የአመጋገብ ሂደቱ ዘፈቀዳዊ አይደለም። ይልቁንም ያልተጻፈ ግን የተጠና ተውኔታዊ ተምሳሌት የተከተለ ነው። ለምሳሌ ጸሎት አድራሾቹ ምጧ ቀላል እንዲሆን ሲመርቁ ውሃ የሞላበት ቅል በእጃቸው ይይዛሉ። በምርቃኑ መሃል ድንገት የቅሉ ውሃ ይፈሳል፣ እናቶቹም የሕፃን ድምፅ ያሰማሉ። የቅሉ ውሃ በእንሽርት ውሃ፣ ቅሉ ደግሞ በሚወለደው ሕፃን ተመስሎ ለምትወልደው እናት መልካም ምኞታቸውን ያደርሳል። مرحبا ربنا، زاريا، ما، ما الله الله ጎረቤታቸውን በስራ ሲያግዙ የነበሩት ወይዘሮ ፋጢማ ሙሄ ይህ ወላጆቻችን ያቆዩን እኛ የተቀበልን ነው፣ ለመጪው ትውልድ በአደራ የምናስረክበው ባህል ነው ይላሉ። እምነትና ዘር የማይለይ ሰውነት ብቻ የሚስተናገድበት ፋጢማ ቆሬ። ክርስቲያኑም ሙስሊሙም ዱዓ ያደርጋል። እንደኛ እንደኛ እንደኛም ባሻል አንለያይም፣ አንዴ ነው። በጸሎታቸው ላይ የምታነሳቸው ቁም ነገሮች ምንድን ናቸው? አላህ እና ምንለም ምን እያላችሁት? አላህ አድርስልን፣ ደህና ትውለድልን፣ ልጅ ደህና ይደግልን እያል ነው። ፋጢማ ቆሬ የተደረገለት ልጅ አላህ የመረቀው ነው። ጥፋት አያጠፋ፣ ተመለስ ብትለው ይመለሳል ማለት ነው። ዝም መተው በደህና እንደወልድ ዱዓ ያደርጉልኛል ከዛ ያው በደህና እንደወልዶ ያደርጉልኛል። ኢንሻላህ በደህና ወልዳለሁ ብዬ ተስፋ አደርጋለሁ። ስንተኛ ልጅሽ ነው? አሁን ይሄ ሁለተኛ ልጅ። በተመሳሳይ ሁኔታ እንደዚህ አይነት ጸሎት ተደርጎልሽ ነበር። ከጸሎቱ ምን አገኘሁት ያለሽ? ከጸሎቱ ሁሉንም ነገር ጥሩ ነገር አግኝቻለሁ።

ፍቶልድ ሜው እንደ ዚሁ ደሞ በተሻለ የሚጠጣው ሆነ የስኳር ሆነ የዱቄት ሆነ በቤትም እንዳይወለድ እንደወለድ ያው የታክ ዛሬ ሐኪም ቤት ነው ቤት ነው የወለድሽው? እኔ ሐኪም ቤት ነው። ያው ግን መጀመሪያ ቀድማ ቆሪያ አደርጋለሁ ግን የምወልደው ሐኪም ቤት ነው። ስለዚህ ሳይንሱም እምነቱም አይጣረስም። አዎ፣ ይሄ ያው በሙስሊም ሆነ በክርስቲያን ሆነ መለያየት የለም። አብረን ዱአ አብረን ያው አንድነት ሆነን ዱበርቲዎቹ ከፈጣሪ በታች ለተሰጣቸው ክብር የሚከፍሉት ዋጋ ምስጋናና ጸሎት፣ መልካም ምኞትና ምርቃን እንደሆነ ይናገራሉ። የዱበርቲዎቹ መሪ ወይዘሮ የሺ መኮንን። ለወይዘሮ የሺ የጸሎት ፕሮግራሙ ልዩ ትርጉም አለው። የመጀመሪያው እንደ ጸሎት አድራሽ፣ ሁለተኛው እንደ ወላጅነት ከማህፀናቸው በበቀለችው ልጃቸው መሬማ ቤት መገኘታቸው። አላህን ብላ ጠርታኛለችና ሰው አርገኝ አላህ ብለን ተቤታችን እንመጣለን። መተን እዚሁ ወላጋና ወላጋ ይሄ እያላህ መለመኛ ነው። መጀመሪያ ደጃፉ ላይ ታስሮ እናገኛለን። ደጃፉ ላይ ቁጭ ብለን እንገባለን። ትንወጣም እንዲያገባባችን ፊት የገባችው ኋላ ፊት ተወጣለይ ኋላ የገባችው ኋላ ተወጣለይ። አላህን ሌላ መለመን ነው። እንደው በአጋጣሚ ዛሬ የፋጢማ ቆሬ ዝግጅቱ ላይ የእርሶ ልጅ ነች። እንደ የተለየ ነገር ይፈጥራል። ልጅ ላይ አሁን የወለዱትም ልጅ ጸሎት ሲቀመጥ ሲቀመጡ እንግዲህ አላህን አላህን ላአላህን መለመኛ ነው። እንዲያ ልጨነቅ እንዲያትጨነቅብኝ ጨርቋት አይሰማት ትውረድልኝ አሳቢያን አላህ አቆልልኝ ነው ያ ስራህ እንድናት አስራ አንዱም ወቶ ተወልደው አድርገው ሁሉም በየምስራ ይዘውልኛል። ይችም አንዷ ናት። እና ጸሎት ሌትም ቀን ጸሎት እናደርጋለን፣ እጋዥ እናደርጋለን፣ ምክር እንሰጣለን። ያው እዚህ ጋላ ጋራ እንደዚሁ ነው። ዱበርቲዎቹ ጸሎት ያደረጉለትን ልጅ አድጎ ሲያገኙት የእኔ ልጅ ነው እያሉ ይጠራሉ ይባላል። ያው እንዲ ልጆቻችን ነው የምናየ፣ እንዲ ነ ልጆቻችን እናዛቸዋለን፣ እንዲ ልጆቻችን ያከብሩናል። በብዛት ምርቃን ነው የምታደርጉት፣ እና ምን ምን ትላላቸው? ልጅ ሽዴ ግልሽ የህናውለጂ ልጅ ሽዴግልሽ የማረግ ይደረስልሽ ተመንግስትም ተሀገሩን ጀምረን አገርም አግማን ይሁንልን ነው ምንለው። ሀገር ደናታ መቀበጥ የለም በወሎ አካባቢ ገናና የነበረው ፋጢማ ቆሬ አሁን አሁን ከትውስታ የራቀ ከተግባራዊነቱ እየተዘነጋ የመጣ ይመስላል ለኢትዮጵያውያኖች እምብዛም ቅርብ ያልሆነውን የምዕራባውያኑን ቤቢ ሻወርን በስልጣኔ የሚጠቅሱ የራሳቸውን ፋጢማ ቆሬ ግን ከነመፈጠሩ የማያውቁ ቢያውቁም በኋላ ቀርነት የሚፈርጁ አልጠፉም ይህ የመጥፋት አደጋ ያንዣበበበት ከማይዳሰስ ቅርስ የሚፈረጅ ባህል ህላዌው እንዲጠበቅ የሚመለከተው አካል ኃላፊነት ቢሆንም የአምባሰል ወረዳ ባህል ቱሪዝም ጽህፈት ቤትን ጥረት ማድነቅ ግን ግድ ይላል። የጽህፈት ቤቱ ኃላፊ ገነት ጌታ ሆነን አናግረናቸዋል። በወረዳችን በርካታ ባህሎች አሉ። ከበርካታ ባህል ትውፊቶች አንዱ ፋጢማ ቆሪ ነው። እንዳየኸው ባህሉ ኦሪጂናል ሆኖ የተለያየ ማህበራዊ ትስስርን የሚያጠናክር ማህበረሰባችን አብሮ የመኖር ባህሉ የተቸገረም በትንሽም በትልቅም ይሁን እየተረዳዱ የሚኖሩበት ሃይማኖት ሳይለዩ በአንድ ሆነው ምንም የሌላቸው ባለው በተለያዩ በአቅማቸው ሰው የሚረዳዳበት እና ባህላዊ ትስስር የሚያጠናክር ሆኖ ያለ ባህል ነው። እነዚህም ባህሎች እንዳይጠፉ ለማድረግ በቦታው ላይ በመገኘት ከሰዎቹ ጋር አብሮ በመዋል እና እንደዚሁም ደግሞ ተመዝግቦ ኢታንጀብል ቅርስ ላይ ተመዝግቦ እንዲቀመጥ የማይዳሰሱ ቅርሶች ላይ ተመዝግቦ እንዲቀመጡ ጥረት እያደረገ ያለ በርካታ የሕብረተሰብ ክፍሎች ቢሳተፉም በእድሜያቸው የገፉ ወይም ደግሞ ወላጆቻቸው ያስቀመጡላቸውን ታሪክና ባህል ልምድ ይዘው የሄዱ ሰዎች ናቸው። አሁን ብዙዎች ወጣቶች ይህም ባህል እየተገበሩት አይደለም ወይም እየዘነጉት ነው የሚል አንዳንድ አስተያየት አለና በተለይ ወጣቱ የራሱን ማንነት እንዲያስታውስ ከማድረግ አንጻር ምን መሰራት አለበት? ያው አሁን ላይ በተለይ አሁን በዘመናዊ ነገር ውስጥ ነው ብዙ ነገር እየተቀየረ ያለው እየተረሳ ያለው እና አሁን ያየናቸው ትልልቅ ሰዎች ናቸው ባህሉን እያከናወኑት ክንዋን ሆን ያሉት ቢሆንም ግን ልጆች ናቸው አይታት ከሆነ ነብሰ ጥሯል ግን ያን ባህል ካለመርሳት አካባቢውን ላይ ያሉ ትልልቅ ሰዎች በመኖራቸው ምክንያት ይሄ ባህል እየቀጠለ ያለውና እነሱም ነገ ከነገ ወዲያ ደግሞ ይህም ባህል አስቀጥለው የሚሄዱበትን መንገድ እንዲያመቻቹም እንዲቀጥሉም እኛም ጥረት እናደርጋለን። ከቀናት በኋላ ፋጢማ ቆሪ ያዘጋጀችው ወይዘሮ መሬማ በሰላም መገላገሏን ሰምተናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአምባሰል 03 ቀበሌ ጫንጮ ጎጥ።

ሠርኃ�፣ Kellourt ሁረ፣ሚሩውየ para za ስረክ መስፍንን ለቀደመው ዘገባው እናመሰግናለን። ቤተሰብ ፍለጋ ከጥቂት ዓመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልድ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት ያለመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩል እስካሁን ድረስ ከሁለት መቶ በላይ ሰዎችን አገናኝተዋል። ስራው አልፊ ቢሆንም በቀጣይ ዓመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ሙሉ ዘገባው እናዳምጥ። የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በሕይወት እንደሌሉ ነበረ። የዛሬ ሁለት ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው። በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደር ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን። ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ሥራ ላይ እየተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል። ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለእኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለአርባ ስድስት ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ሕልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው እሞክራለሁ። ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፈለገ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የሥጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ። በጉዲፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በእርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ትወጣ በፍለጋ ላይ እኔም ላገኛት ወይም ላውቃት እችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስል ወሰኑ። ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከአንድ ሺህ በላይ በጉድፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዘዋል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከሁለት መቶ በላይ የተጠፋፉ በጉድፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉድፈቻ የተሰጠ የሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉዲፈቻ ተሰጥተው ያደጉና የሥጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን የአፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ። የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ሁሉም አካላት እንደምትፈልገው ተባባሪ አይሆኑ። ጥቂቶች አላማህን ሊረዱህ ይችላሉ፣ ሁሉም ግን አይሆንም። ምናልባት ፖሊስ ጋር ሄደህ ስጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነህ እያለ ልትከላከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ። እነሱን ያው አመስግንም ማለት ነው ሚኖሩበት ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድን ነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታወቀው እና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር እንደዚህ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበበጣ አስገብተው ምናምን ሂደቱ ተጠናቆ በጉድፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ክኛለ እዚ አካባቢ ልጅ ተጥሎ አንስተህ ነበር ምናምን ስንለው እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው። ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ። እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ለፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ። ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለውም። ልጅን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸው እንደ ሰው ማይቆጥሩ፣ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ አሁን ገና እንደገና መኖር ጀመርን በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ሕይወት መስጠት ነው ለኢትዮጵያውያን ቤተሰቦች። አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላዓለም የተበተኑና የስጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልድ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ላይነ ስጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል። And some of the things that we're, we're um, having coming up soon are a couple of new initiatives. We're going to have a DNA database. በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረ መል ናሙና ይሰጣሉ በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል ይሄ በጣም ጥሩ መንገድ ነው ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያለ አንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ሥራዎችን በነጻ ሊያከናውንም አስቧል። Lies Charmes tu y en engan la luz Want to ቁጥራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሆንላችሁ። መልካም ጊዜ።